መንፈሳዊ መሪ ምዕራፍ 21 መንፈሳዊውን መሪ ሊገጥሙት የሚችሉ አንዳንድ ፈተናዎች። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣሉ እንዳልሆን ስጋዬን እየጎሰሙ አስገዛለሁ። አንደኛ ቆሮንቶስ 97 በየትኛውም የሥራ መስክ የተሰማሩ ሁሉ የተለያዩ ፈተናዎች እንደሚገጥሟቸው ቢታወቅም መንፈሳዊውን መሪ የሚገጥሙት ፈተናዎች ግን በአይነታቸው የረቀቁና ከፍተኛ ጥፋትን የሚያስከትሉ ናቸው። እንደ ማንኛውም ሰው ሁሉ መሪውም ለተለያዩ የሥጋ ፈተናዎች ይጋለጣል። ይሁን እንጂ በጣም አደገኞቹ ከመንፈሳዊ ሕይወት አኳያ የሚመጡ ናቸው። ከፍተኛ ጥንቃቄ ማድረግ ያለበትም ይህንን በተመለከተ ነው። ባለጋራው ሳይጣን በማንኛውም የሕይወት ገጽታ እሱን ለመጣል ሌት ተቀን በትጋት እንደሚሰራ መሪው መገንዘብ ይኖርበታል። አገልጋዩን የሚገጥሙት ፈተናዎች በበጣም ብዙ ቢሆኑም የሚከተሉት ጥቂቶች ጥቂቶቹ ግን ግንባር ቀደሙን ስፍራ ይዛሉ። በትዕቢት ሊፈተን ይችላል። ከሌሎች ይልቅ ለኃላፊነት መመረጡ በግልጽም ባይሆን እንኳ በስውር አገልጋዩ ትዕቢት እንዲያድርበት ምክንያት ሊሆነው ይችላል። ይህም በጊዜ እርማት ካልተደረገበት ለእግዚአብሔር መንግስት መስፋፋት ስንኩል ያደርገዋል። ምክንያቱም በልቦ የታበየ በእግዚአብሔር ዘንድ እርኩስ ነውና፣ ምሳሌ 16 5 ምነኛ ብርቱ ቃል ነው። ምነኛ ራሳችን እንድንመረምር የሚያደርግ ቃል ነው። የትዕቢትን ያህል እግዚአብሔር የሚጠላውና የሚጸየፈው ኃጢአት የለም ማለት ይቻላል። በመሠረታዊ ባህሪው ስንመለከተው ትዕቢት ከእግዚአብሔር ይልቅ ራስን ማውደድና ከፍ ከፍ ማድረግ ነው። ከክብር ስፍራው ሰይጣንን የጣለ ትዕቢት ነበር። ከዚያ በፊት ግን ሰይጣን የተቀባ ክሩብ ነበር፣ በእግዚአብሔር ዙፋን ዙሪያ ከሚቆሙ ከተላላቆቹ መላእክትም አንዱ ነበር። ትዕቢት በተለያየ መልክና አሰራር ሊገለጥ ይችላል። ከሁሉም ይልቅ አስከፊው ግን መንፈሳዊ ትዕቢት ነው። እግዚአብሔር በሰጠን መንፈሳዊ ስጦታዎች መታባይ፣ ከፍቅርና ከጸጋው የተነሳ እርሱ ባስቀመጠን ከፍተኛ ስፍራ መመካት መጀመሪያውኑ ጸጋ የእግዚአብሔር ስጦታ እንጂ የእኛ አለመሆኑን አለማወቃችን ነው የሚያሳየው። አለን የምንለው ነገር በሙሉ ከእርሱ የተቀበልነው እንጂ ራሳችን አይደለም። በጣም የሚገርመው ደግሞ ሰዎች መታበይ ሲጀምሩ ላይታወቃቸው መቻሉ ነው። ስለሆነም ትዕቢት እያጠቃን መሆን አለመሆኑን ራሳችንን የምንመዝንባቸው ሶስት መስፈርቶች ቀርበዋል። ከሌሎች ይልቅ ጎላ ብሎ የመታየት አዝማሚያ። ለራሳችን በምንመኘው ስፍራ ወይም በምንጓጓለት ደረጃ ሌላው ቢመረጥ ምን ይሰማናል? እኛ ተረስተን ሌላው እድገት ሲያገኝስ እንዴት እንቀበለዋለን? ባለው ስጦታና ባከናወነው ተግባር ከእኛ ይልቅ ሌላው ደምቆ ቢታይ ምንድን ነው የሚሰማን? ምን ያህል ቅኖችና እውነተኞች ነን? ብዙ ጊዜ ብቻችንን ሆነን ራሳችንን ስንመረምር እኛነታችንን በተመለከተ ብዙ የምንለው ይኖረናል። ግን እነዚያኑ ስለ ራሳችን የምንቀበላቸውን ነገሮች ሌላው፣ በተለይም እንደ ተፎካካሪ የምንቆጥረው ሰው ቢናገር ምንድን ነው የሚሰማን? ደግሞ ስነን እንላለን ደካማነታችንን ሌላው ሰው ሲናገር እንዴት ነው የምንቀበለው? ነቀፋና ትችትን የምናስተናግድበት ሁኔታ፣ ነቀፋና ትችት የምንሰነዘሩብን ሰዎች እንጠላለን? ቅሬታና ምሬትስ ያድርብናል? ስንነቀፍ ስለ ራሳችን መልስ ለመስጠት በቁጣ ቱግ ብለን እንነሳለን። ነቃፊውን መልሰን እንነቅፋለን። ቅንና እውነተኛ ሆነን በመስቀል ላይ ለመሞት ራሱን ትሑት ካደረገው ከጌታ ኢየሱስ ክርስቶስ ሕይወት ጋር ሕይወታችንን ስናስተያየው ምን ያህል አመፀኛና ጸያፍ እንደሆነ እናያለን። ትዕቢታችንን በእውነተኛ መልክ ገጽታው ብናየው ኖሮ ትዕቢት ጥፋ፣ ትምክህትም ዘውር በልልኝ፣ ስለ ራሴ የማውቀው በጸጋ የዳኑ ኃጢአተኛ መሆንን ብቻ ነው የሚል ዋይታ ባሰማን ነበር። በራስ ወዳድነት ሊፈተን ይችላል። ራስ ወዳድነት ትዕቢት ራሱን ከሚገልጽበት አስቀያሚ ገጽታዎች አንዱና ዋነኛው ነው። ራስ ወዳድ ሰው ስለ ራሱ የተጋነነ አመለካከት አለው። ስለ ራሱ ብዙ ያወራል። ስላከናወነው ተግባር ወይም ስለ አስፈላጊነቱ ከመጠን በላይ የተጋነነ አስተሳሰብ ተጠናውቶታል። ነገሮችን የሚመዝነው ከራሱ አኳያ እንጂ ለእግዚአብሔር በሚያስገኘው ክብር ወይም ለሌሎች ከሚሰጠው ጥቅም አንጻር አይደለም። በሌሎች ብዙ መንፈሳዊያን መሪ የሚደነቅና የተለዩ ተደርጎ የሚታይ መሪ ከማንም ይልቅ ለዚህ ውድቀት ይጋለጣል። ሮበርት ስቴቨንሰን የሚባሉ አገልጋይ ሳሙዋብ የሚባል ሀገርን በጎበኙ ጊዜ በአንድ መጽሐፍ ቅዱስ ትምህርት ቤት ለሚማሩ መጋቢያንና ሌሎች ተማሪዎች ንግግር እንዲያደርጉ ይጋበዛሉ። በንግግራቸው መሃል ስለ አንድ ነቢይ ነኝ ስለሚለና ሁልጊዜ ፊቱን ሸፍኖ ስለሚታየው ሰው የተናገሩትን እዚህ ላይ ማንሳት አግባቢነት ይኖረዋል። ሰውየው በዘመኑ ከነበሩ መምህራን ሁሉ ደምቆ የሚታየና በእውቀቱም የተደነቀ ነበር። ታዲያ አንድ ቀን ለምን ሁልጊዜ ፊቱን እንደሚሸፍን ለቀረበለት ጥያቄ ሲመልስ እንደዚያማ ባላደርግ ኖሮ እኔ ላይ ካለው ክብር የተነሳ ማንም በፊቴ መቆም አይችልም ነበር ይላል። ጊዜ ጊዜን እየተካ በሄደ መጠን ያቺ ፊቱን የሚሸፍንባት መጎናጸፊያ እያረጀችና እየተቀደደች ትሄዳለች። ሰዎቹም መጎናጸፊያዋ አስቀያሚ ፊቱን የሚሸፍንባት እንጂ ሌላ ምንም እንዳልሆነች ይረዳሉ። ይህንን መሰረት በማድረግ ስቲቨንሰን ሲናገሩ አንድ ሰባኪ የቱንም አስደናቂ እውቀትና መግለጥ ቢችል ብልሹ ባህሪውንም በረቀቀ ጥበብና አቀራረብ ማድበስበስ ቢያውቅበትም አንድ ቀን ሽፋኑ ሲወድቅ ሰዎች እውነተኛ ማንነቱን ማወቃቸው አይቀርም። ስለዚህም ምንጊዜም ትዕቢተኛ አትሁኑ፣ ይልቁንም ትህትናን፣ ቅንነትንና እውነትን መከታተል ይኖርባችኋል አሉ። መጋረጃው ሲነሳ አስቀያሚ የራስ ወዳድነታችን ገጽታ ወይም ክርስቶስን መሰል ባህሪያችን ለሰዎች ሁሉ ይገለጣል። በውስጣችን ራስ ወዳድነት መኖር አለመኖሩን ስለሚያሳውቀን አንዳንዴ ከሰዎች የምንሰማው ምስጋናና ሙገሳ ጠቃሚ ሊሆን ይችላል። ይሁን እንጂ ሌላው ሰው በተለይም ተፎካካሪያችን ሲመሰገንና ሲሞገስ ያለምንም ቁጣና ጣልቃ ገብነት መስማት ካልቻልን አደገኛ የራስ ወዳድነት በሽታ ተጠናውቶናል ማለት ነው። ስለሆነም ይህንን ኃጢአት ቶሎ ልንናዘዘውና ልናስወግደው ይገባል። አገልጋይ በቅንነትና በምቀኛነት ሊፈተን ይችላል። አገልጋይ በቅንዓትና በምቀኛነት ሊፈተን ይችላል። ቅንዓትና ምቀኛነት ከትዕቢት ጋር የጠበቀ ግንኙነት አላቸው። ምቀኛነትና ቅንዓት የሚያጠቁት ሰው ሌሎችን በተለይም ደግሞ የሚያሰጉ ሰዎች ናቸው። የሚላቸውን ሁሉ በጥርጣሬ ይመለከታል። ሙሴ በጣም ይወደውና ያቀርበው የነበረው ኢያሱ ይመጣና ኤልዳድና ሜዳድ በሰፈር ውስጥ ትንቢት እየተናገሩ ነውና እባክህ ከልክላቸው ይለዋል ዘኍልቍ 1128። እንዲረዱትና እንዲያግዙት እነዚህን ሁለት ሰዎች የመረጣቸው ሙሴ ራሱ ነበር። አሁን ደግሞ የእግዚአብሔር መንፈስ ስለነካቸው ትንቢት እየተናገሩ ነበር። ይህን የተመለከቱ ሌሎች ደግሞ ለሙሴ ነቢይነት በመቆርቆር በቅንዓትና በምቀኛነት ተነሳስተዋል። ከእግዚአብሔር ጋር ፊት ለፊት መነጋገርን በተለመደው ሙሴ ውስጥ ግን ቅንዓት እና ምቀኛነት ምንም ስፍራ አልነበራቸውም። ነገሮችን እርሱን ለጠራው አምላክ መተው እንዳለበት በሚገባ ተገንዝቦ ስለነበር የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ አንተ ስለ እኔ ትቀናለህኒ በማለት አሳፍሮታል። ለእግዚአብሔር ክብር የሚቆረቆር መሪ ለራሱ ክብርና ዝና አይቆረቆረም። እንዲህ ያሉ ነገሮችን ለእግዚአብሔር ይተዋል። ዝነኛ ወይም ታዋቂ በመሆን ስሜት ሊፈተን ይችላል። ትልቅነትን ወይም ታዋቂና ዝነኛ ሆኖ ለመገኘት የሚደረግ ሙከራ የፖለቲካ ቡድን መሪዎችን ብቻ የሚያጠቃ አይደለም። ይህ አይነቱ ዝንባሌ በጳውሎስ ዘመን ነበር፣ ዛሬም ከእኛ ጋር አለ። እንዳንድ ማስተዋል የጎደላቸው ሰዎች ለመንፈሳዊ መሪዎቻቸው የተጋነነ አመለካከት አላቸው አንዱን ከፍ ሌላውን ዝቅ የማድረግ ዝንባሌ የሚታይባቸዋል። ይህ አዝማሚያ በቆሮንቶስ ቤተ ክርስቲያን በስፋት ይታይ ነበር። አንዱ እኔ ጳውሎስ ነኝ ሁለተኛውም እኔ አጵሎስ ነኝ ቢል ሰዎች ብቻ መሆናችሁ አይደላችሁም? ምን አጵሎስ እንግዲህ ምንድን ነው? ጳውሎስስ ምንድን ነው? በእነሱ እጅ ያመናችሁ አገልጋዮች ናቸው። ለእያንዳንዱም ጌታ እንደ ሰጣቸው ያገለግላሉ። እኔ ተከልሁ፣ አጵሎስም አጠጣ ነገር ግን እግዚአብሔር ያሳድግ ነበር። ከእሱ ጋር አብረን የምንሰራንንና በማለት ጳውሎስን እንዲጽፍ ያደረገው ይኸው ነበር። አንደኛ ቆሮንቶስ 3 አራት እስከ ስድስት እና ዘጠኝ በቤተ ክርስቲያን ባሉ መሪዎች መካከል ጎላ ብሎ የሚታይ ልዩነት ካለ መንፈሳዊ ጥሬነትና ስጋዊነት ለመኖሩ ማስረጃ ነው። መሪውም እኔ የተለየው ነኝ ብሎ የሚያስብ ከሆነ እንደ ሌሎች ሁሉ እርሱም ደካማነቱን እያሳየ ነው ማለት ነው። እንዲህ አይነቱ ነገር ጳውሎስን አስደንግጦታል። በጥብቅም ተቃውሞታል። በመሰረቱ በምናገለግላቸው ሰዎች መወደድ ክፋት የለበትም። ይሁን እንጂ አይኖቻቸውን ከጌታ ላይ አንስተው አገልጋይ ላይ እንዲያደርጉ ምክንያት ሊሆን ስለሚችል አደገኛ ነው። መንፈሳዊ መሪዎች በስራቸው ሊከበሩና ሊወደዱ ይገባል። ይህ ግን ወደማያስፈልግ ሙገሳና ውዳሴ እንዳያመራ መጠንቀቅ ያስፈልጋል። አንድ መሪ የተሳካለት የሚሆነው የሰዎች ትኩረት ከእርሱ ይበልጥ ክርስቶስ ላይ እንዲሆን ማድረግ ሲችል ነው። እርግጥ ነው፣ በስራው መጠን ተገቢው ምስጋናና ማበረታቻ ቢሰጠው ነውር አይደለም። እንደ ጣዖት ሲያደርጉት ዝም ብሎ ከተመለከተና የሚሰነዘረውን ሙገሳ ሁሉ የሚቀበል ከሆነ ግን ችግር አለ ማለት ነው። በስራው ተወዳጅ መሆንን የማይፈልግ የትኛው መሪ ወይም ሰባኪ ነው? በመሠረቱ ተወዳጅ አለመሆንን በራሱ ጽድቅ ወይም በጎ ምግባር አይደለም። ተወዳጅነትና ዝነኛነት መፈለግ ግን ከባድ ዋጋ እንደሚያስከፍል መዘንጋት አይኖርብንም። ሰዎች ሁሉ መልካም ስናገሩላቸው ወዮላችሁ በማለት ኢየሱስ ይህንን ግልጽ አድርጎታል። ከዚሁ ጋር አያይዞም ስነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉውን ሁሉ በውሸት ስናገሯችሁ ብፁሐን ናችሁ በማለት የተናገረውን እውነት መዘንጋት የለብንም። በአንድ ወቅት ስቲፈን ኔል የተባሉ ጳጳስ ለሥነ መለኮት ተማሪዎች ሲናገሩ ሰዎችን በቀላሉ ወደ መንፈሳዊ ትዕቢትና በመጨረሻም ወደ ጥፋት የሚወስድ በመሆኑ ታዋቂና ዝነኛ መሆን አደገኛ ነው። ከዓለም ጋር ለመደራደርና ተስማምቶ ለመኖር ከፍተኛ ዋጋ የሚያስከፍል በመሆኑ እንዲህ ያለ ሰውን ያለውን ዝንባሌ በንቃት መከታተል ይኖርብናል ብለዋል። ታላቁ ሰባኪ ስፐርጀንም ታዋቂነትንና ስኬት ስለሚያስከትሉ አደጋ ሲናገር አንድ ሰው የተሳካለት ስል ሲሆን ለሰዎች ዓይንና ሙገሳ ይጋለጣል። ከዚያም የተነሳ በየትኛውም ስጋዊ ዘዴ ተጠቅሞ ለራሱ ጥቅም ለማጋበስ ይፈተናል። በመጨረሻም ጨቋኝና ሁሉን ለእኔ በአይነት ምኞቱን ያዳብራል። ስራዬን ያቃናልኝ እግዚአብሔር መሆኑን እስካልተረዳው ድረስ ያለኔ አስተዋጽኦ የእርሱ ስራ ሊቀጥል እንደሚችል እስካልተገነዘብኩ ድረስ ማንኛውም አይነት ስኬት ከኔ ይራቅ አለ። ጆርጅ ዋይትፊልድ የተባለ ሰባኬ በሄደበት ሁሉ ከፍተኛ ዝናና ታዋቂነት ነበረው። በኋላ ግን ታዋቂነቱ እያስጠላው ስለመጣ ያለምንም ጋጋታና አጀብ ብቻውን ሆቴል ገብቶ መመገብ በሚችል ሰው መቅናት ጀምሮ ነበር። ይሁን እንጂ ያንንም ማድረግ አልቻለም። አገልግሎቱን በጀመረ ጊዜ በሰዎች መናቅ ለእርሱ ሞት መሆኑን ይናገር ነበር። በኋላ ግን ዝነኛ ወይም ታዋቂ መሆንን እስኪ በቃኝ ድረስ አይቻልሁ። አሁን ግን እያስጠላኝ መጥተዋል ነበር ያለው። ዝነኛነትና ታዋቂነት ስለሚያስከትሉት አደጋ ምክር ለሰጠው ሰው ሲመልስ ወዳጄ፣ በጣም አመሰግንሃለሁ ነፍሴን ከሞት ለመታደግ ስለ ሰጠኝ ምክርም እግዚአብሔር ይባርክ። ጠላቶቼ በእኔ ላይ ስለሚያስወሩት ክፉ ወሬን በተመለከተ ግን እነሱ ከሚናገሩት ይልቅ ስለ ራሴ ብዙ መጥፎ ነገሮችን አውቃለሁ አለ። ምንም እንደማይሳሳት የማሰብ ፈተና ሊገጥመው ይችላል። አንድ ሰው መንፈሳዊ ነው ማለት ጨርሶ አጥፋም አይሳሳትም ማለት አይደለም። መንፈስ ቅዱስ መንፈስ ቅዱስ በእርሱ ውስጥ በመኖሩ በመንፈስም መመራት በመፈለጉ ከሌሎች ይልቅ እንደ እግዚአብሔር ዓላማና ሀሳብ ሊኖር እንደሚችል ግልጽ ነው። ይሁን እንጂ በዚህ ዓለም እስካለ ድረስ አላጠፋም አላጠፋም አልሳሳትም ማለት አይቻልም። ሌላው ቀርቶ በመለኮት የተጠሩና በአስደናቂ መንገድ በመንፈስ ቅዱስ የተሞሉ ሐዋርያት እንኳ ርምት የሚያሻው ስህተትን ፈጽመዋል። እግዚአብሔርን የሚያውቅ ምናልባትም አብረውት ካሉ ሁሉ ይልቅ ስለ እግዚአብሔር ነገሮች በሚገባ የተረዳ መንፈሳዊ መሪ ሳያውቀው በዚህ ችግር ሊጠቃ ይችላል። የሚያቀርቡ ሀሳብና ያለው አመለካከት ብዙ ጊዜ ትክክል ሆነው መገኘቱ ከሌሎች ይልቅ ስለ ስንነሱ መጸለዩ ማሰቡና መንፈሳዊ ተጋድሎ ማድረጉ እሳሳት አለው አጠፋለሁ ብሎ እንዳያስብ ሊያደርገው ይችላል። የሌሎችን ምክርና ተግጻጽ አልቀበልም ወይም ማለትም ሊመራው ይችላል። እርግጥ ነው አቋም ያለው ሰው ሊሆን ይገባል። ስለሚያምንበትም ነገር ሁሉ ማወላወል መቆም ይኖርበታል። ይሁን እንጂ ይህ ሁል ጊዜ ትክክል ነኝ ወደሚል መደምደሚያም እንዳደርሰው መጠንቀቅ አለበት። አንድ መሪ ሊሳሳት የሚችል መሆን ማመኑ እንደሚችል ማመኑ፣ ሌሎች ወንድሞቹና አይቶቹ የሚሰጡትን ምክርና አስተያየት መቀበሉ ያለውን ተስማምነት ይጨምርለታል እንጂ አይቀንስበትም። በሌሎች ዘንድ ተአማንነትን የሚያሳጣው ልሳሳት እንደሚችል አለመቀበሉ ነው። አንድ ሰው ሌሎች የህይወት ገጽታዎቹን በተመለከተ ትሑት ቢሆንም እንዲህ ያለ ዘንባሌ ሊኖረው መቻሉ በመጠኑም ቢሆን ግን ግር የሚል እውነት ነው። እኔን የመሰለ ሰው ማግኘት አይቻልም፣ ያለ እኔ አይሆንላቸውም በሚል አስተሳሰብ ሊፈተን ይችላል ከፍተኛ ተሰምነትና ከበሬታ ያላቸው ሰዎች ብዙውን ጊዜ እነሱን የሚተካ የሚገኝ ስለማይመስላቸው በወቅቱ ስፍራቸውን ለሌሎች መልቀቅ አይፈልጉም። ለሌላ ተተኪ መስጠት ሲኖርባቸው ስልጣናቸውን የሙጥኝ ብለው ይዛሉ። ይህ ደግሞ ከየትኛውም ይልቅ በክርስቲያናዊ ሥራ መስክ እጅግ አደገኛ ነው። ስልጣናቸውን መልቀቅ በማይፈልጉ ሽማግሌዎች ምክንያት የሥራው እድገት ይገታል። እድሜያቸው በዘጠናዎቹ ዓመታት ውስጥ ያሉ አንድ ሽማግሌ አገልጋይ አሁንም በአንድ ትልቅ ቤተ ክርስቲያን የእሁድ ትምህርት ቤት ዳይሬክተር በመሆን እየሰሩ እንደሆነ የዚህ መጽሐፍ አዘጋጅ ያውቃል። ይህ ግን በእርግጥ እሳቸውን ተክቶ መስራት የሚችሉ ወጣቶች ስለሌሉ አይደለም። ምናልባትም የቤተ ክርስቲያኑ ባለሥልጣኖች ሐቁን በድፍረት ለመጋፈጥና እሳቸውን በሌላ ልጅ እግር ልጅ እግር ሰው መተካት ባለመፈለጋቸው ሊሆን ይችላል። በጣም የሚያሳዝነው ደግሞ አንዳንድ በቅንነት የተነሳሱ ወገኖች እናንተን እኮ ልተካችሁ የሚችል የለም በማለት እንዲህ ያሉ ሰዎች በስልጣናቸው እንዲቀጥሉ ማበረታታቸው ነው። እንደ እውነቱ ከሆነ ግን እድሜያችን እየገፋ በሄደ መጠን የራሳችንን ስራ እንኳን በአግባቡ መገምገም ይሳነናል። የሚተካኝ የለም በሚል አስተሳሰብ አገልጋዩ ከሚገባ በላይ ለረጅም ጊዜ ቤተ ክርስቲያንም ቢመራ የዚያች ቤተ ክርስቲያንን ውድቀት ያፋጥናል። እንዲህ ያሉ ሰዎች ገና ስራውን ከመጀመሩ ከጀመሩበት ጊዜ አንስቶ አባላቶቹ በጌታ መታመንን እንዲማሩና የወደፊት የስራው ተረካቢ ሰዎችንም ማሰልጠን፣ መኮትኮትና ማሳደግ ይኖርባቸዋል። አገልጋዩን የስሜት ላይና ታች ማለት ሊያጠቃው ይችላል። በየትኛውም የእግዚአብሔር ስራ የተሰማሩ አገልጋዮች አንዳንድ ጊዜ ተስፋ መቁረጥና የዓላማ መጨናገፍ ይገጥማቸዋል። አንዳንድ ጊዜ ደግሞ በስሜታቸው ላይ ይወጣሉ ሁሉም ነገር የተሳካላቸው ስለሚመስላቸው በጣም ደስ ይላቸዋል። እንዲህ ያለ የስሜት መዋዠቅ አገልጋዩን በጣም ስለሚጎዳው በስሜቱ ላይ መደገፍ የለበትም። ስሜቱ ከፍ ስላለን መፈንጠዝ፣ ስሜቱ ዝቅ ስላለ ደግሞ መተከዝ ተገቢ አይደለም። አንዳንድ ጊዜ ደግሞ የትኛውም ሊያስደስተን የየትኛውም ሊያሳዝነን እንደሚገባ እርግጠኛ እንሆንም። ጌታ የላካቸው ሰባኪዎች ሰባዎቹ አገልጋዮች ባገኙት ስኬት ከመጠን በላይ ደስ ብሏቸው ነበር የተመለሱት። ኢየሱስ ግን አጋንንት ተገዙላችሁ ደስ አል አይበላችሁ ስለተገዙላችሁ ደስ አይበላችሁ በማለት ስህተታቸውን ካስተካከለ በኋላ ይልቁንም ስማችሁ በሰማይ ስለተጻፈ ደስ ይበላችሁ ብሏቸዋል። ሉቃስ 10፥20 በነበረው ከፍተኛ ስፍራ ትምክህት ያደረበት ሰይጣን እጣ ፋንታ ምን እንደሆነ ሲያመለክትም ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ አለ። በቀርሜሎስ ተራራ ከፈጸመው አስደናቂ ሁኔታ በኋላ እያ ኤልያስ በጣም አዝኖ ሞቱን ሲመኝ እንመለከታለን። ጌታ ደግሞ በአጉል ሁኔታ በደሉ መማረሩንና ለራሱ መቆርቆሩን ፍቅር ባልተለየ ሁኔታ አስከተለ አስተካከለ። በስራ ብዛት የደከመውንና ሰውነቱ የዛለውን ነቢይ ወዲያውኑ መገሰጽና መንፈሳዊ ትምህርት መስጠት አልፈለገም። ይልቁንም ሁለት ጊዜ ለረጅም ሰዓቶች እንዲተኛ አደረገ። ሁለት ጊዜ የተሟላ ምግብን መገበው። ጥልቅ መንፈሳዊ ችግሩን የፈታለትና ዘላቂነት ያለው ትምህርትን ሊሰጠው ከዚያ በኋላ ነበር። ይህን ያህል የሚያዝንበትና ሞትን እስኪመኝ ድረስ የሚማረድበት በቂ ምክንያት እንደሌለው አሳየው። በጊዜው ያለው ነቢይኔ ብቻ ነኝ በማለት ቢያስብም ያኔም ቢሆን እግዚአብሔር ለበዓል ጉልበታቸውን ያላንበረከኩ ሰባት ሺህ የራሱ ሰዎች ነበሩት። ሕዝቡ ከምን ጊዜም ይልቅ እውነተኛ መሪ ያስፈልጋቸው ነበር። ሁሉንም እርቅፍ አድርጎ ከሸሸ እነዚያን ሰዎች ያለ መሪ ሊያስቀራቸው ነው። እግዚአብሔርን ሥራ በተመለከተ ያለን እቅድ ሁሉ በተግባር ይፈጸማል ማለት እንዳልሆነ መገንዘብ አለብን። የምንወዳቸውና የምንንከባከባቸው ጣዖታት የሆኑብን ነገሮች እንደ ሸክላ ዕቃ ፍርክስክሳቸው ይወጣል። የተደገፍንባቸው ሰዎችም የተቀጠቀጠ ሸንበቆ መሆናቸው ይገለጣል። የቱንም ያህል ከፍተኛ መስዋዕትነት የተከፈለበት ቢሆን እንኳ፣ አንዳንድ ጊዜ ሰዎች የመሪነት ኃላፊነታችንን ሊቃወሙ ይችላሉ። እውነተኛ መንፈሳዊ መሪ ግን እንዲህ ያለ ሁኔታ ሲገጥመው የትካዜውና ተስፋ መቁረጡ ምንጭ ምን እንደሆነ መርምሮ ስለሚደርስበት ሁሉንም እንዳመጣጡ ይቀበላል። ዶክተር ኤፍ ቢ ሜርን በቅርቡ የሚያውቅ ማንኛውም ሰው ነገሮችን በብሩህ ገጽታቸው የሚመለከቱ በተስፋ የተሞሉና በመጨረሻ መልካም ነገር በክፉ ነገር ላይ ድል እንደሚጎናጸፍ ጽኑ እምነት እንደነበራቸው ይረዳል። እሳቸው የዚህን አይነት አመለካከት የነበራቸው ከመሆኑም በላይ ሌሎችም የዚህ አይነት አመለካከት እንዲኖራቸው የማድረግ ችሎታቸውንም ይገነዘባል። ይሁን እንጂ እንደ ማንኛውም ሰው ሁሉ የሚያሳዝንና ተስፋ የሚያስቆጠርም ነገር የሚያስቆርጥ ነገርም ገጥሟቸዋል። አይኖቻቸው ግን ምንጊዜም በነገሮች ብሩህ ገጽታ ላይ ስለነበሩ ሕይወትን አጨልሞ የመመልከት ዝንባሌ አይገዛቸውም ነበር። ስለሆነም አንዴ ከፍ ሌላ ጊዜ ደግሞ ዝቅ በማለት የሚዋዥቅ አመለካከት አልነበራቸውም። እኚህ ሰው የእኛን አይነት ስሜቶች ቢኖሯቸውም አመለካከታቸውን ሽፈትና ውድቀት ላይ ብቻ አላደረጉ። ብዙ ጊዜ አገልጋዮችን የሚያጠቃ ሌላ አይነት የመጫጫን የመደበትና ተስፋ የመቁረጥ ስሜትም አለ። ይህንን በተመለከተ ሲኤች ስፐርጅን አገልጋዩን የሚገጥሙት ደስ የማይሉ ወቅቶች በሚል ርዕስ ባደረገው ንግግር እንዲህ ብሏል። ማንኛውንም ትልቅ ቁም ነገር ከማከናወናችን በፊት አንዳንድ ደስ የማይሉ ስሜቶች ሊገጥሙን ይችላሉ። በለንደን ያለውን ቤተ ክርስቲያን በመጋቢነት መምራት በጀመርኩ ጊዜ የዚህ አይነት ስሜት ያጠቃኝ እንደነበር አስታውሳለሁ። ምንም እንኳ በስራዬ የተሳካልኝ ቢሆንም ያ ራሱ የኃላፊነቴን ክብደትና ጥልቀት ስለሚያሳስበኝ በደስታ ከመፈንጠዝ ይልቅ ይበልጥ ያስጨንቀኝ ነበር። ለመሆኑ ይህን የሚያህል ብዙ ሕዝብ ለመምራት እኔ ማን ነኝ? በማለት ራሴን እንድጠይቅ ያደርገኛል። ወደ ትውልድ መንደር የተመልሼ ማንም ሳያውቀኝ መኖር ተመኘው ከመታወቅ ይልቅ አለመታወቅን ፈለገው። ይሁን እንጂ ብርሃን ይበራልኝና፣ የወደፊት አገልግሎቴ ብሩህ ገጽታ የታየኝም ያኔ ነበር። ጌታ ለትልቅ አገልግሎት ሲያዘጋጀኝ፣ በፊቴም ሰፊ በር ከመከፈቱ በፊት የዚህ አይነት ደካማነትና ለሥራው ብቁ አለመሆንን ስሜት ሲያጠቃኝ እግዚአብሔር ለትልቅ በረከት እያዘጋጀኝ መሆኑን ተረድቻለ። አንዳንድ ጊዜ ነገሮች ሁሉስ ይሰናከናል፣ ይሳኩልናል እኛ ከጠበቅነውም በላይ ይከናወኑልናል በአገልግሎታችን የእግዚአብሔር መንፈስ ይንቀሳቀሳል ነፍሳት ይድናሉ ክርስቲያኖችም ይባረካሉ በሳልና አስተዋይ መሪ ነገሮች ሲሳኩለትና ሲከናወኑለት ክብሩን መውሰድ የሚገባው ማን መሆኑን ይገነዘባል ሮበርት ሙሬ ሚክቼኒ የተባለ በውጭ አገር ያገለገለ የነበረ ምስዮናዊ እንዲህ ያለ አገልግሎት መሳካትና መከናወንን ከተለማመደ በኋላ ወደ አገሩ ሲመለስ ይንበረከክና ክብሩን ሁሉ ለጌታ የመስጠት ልማድ ነበረው። መሆን ያለበትም ይህ ነው። ሳሙኤል ቻድዊክ ደግሞ ስኬትን ከመጠን በላይ አስፈነግጥህም አስፈነጥዝህም ውድቀትህም ተስፋ አስቆርጥህ የሚል አነጋገር ነበረው። ነቢይ ወይስ መሪ? አንዳንድ ጊዜ አገልጋዩ ለሁለት የተለያዩ አገልግሎት ዘርፎች ብቁ ሆኖ ሊገኝ ይችላል። የትኛውን እንደሚመርጥ ይቸገራል። ለምሳሌ ኃይል በቤተ ክርስቲያኑ ውስጥ በሚያገለግልበት ድርጅት የመሪነት ችሎታውን ያስመሰከረ ሰባኪ ጥሪ የትኛው ነው? ሰዎች የሚያደንቁት መሪ ወይስ ደግሞም ሰዎች የማይወዱት ነቢይ በማለት ከሁለቱ የቱን የመምረጥ እንዳለበት ሊቸገር ይችላል። አንድ ታላቅ አገልጋይ የዚህ አይነቱን ሁኔታ በሚከተለው መንገድ ገልጦታል። ውጤቱም ምንም ይሁን ምን አንድ ሰባኪ እግዚአብሔር የሚሰጠውን መልእክት ብቻ እንደሚሰብክ ነቢይ መሆን አለበት። በሚያገለግልበት ጊዜ ቤተ ክርስቲያን በሚያገለግልበት ቤተ ክርስቲያን ወይም የሃይማኖት ተቋሚ ያለውን የመርነት ብቃት ሰዎች ሲገነዘቡለት በአገልግሎቱ ግጭት ይፈጠራል። ከሁለት አንዱን ማለት የሰዎችን መሪ መሆንን ወይም ደግሞ የእግዚአብሔር ነቢይ መሆንን መምረጥ ይኖርበታል በአንድ ጊዜ ነቢይም መሪም ለመሆን ከፈለገ ግን በሁለቱም ሳይሳካለት ይቀራል። መሪነቱን ሳይተው በዚያ ላይ የነቢይነቱን ስራ ደርቦ መስራት የሚፈልግ ከሆነ ደግሞ ከሰዎች ጋር ተመሳስሎ የሚኖር እንጂ ነቢይ መሆኑ ይቀራል። ያስተዳደሩን ስራ ብቻ የሙጥኝ ብሎ ከያዘ ደግሞ እንደ ፖለቲከኛ ሁሉ ለስልጣንና ለደረጃው የሚቆረቆር ይሆናል። እርግጥ ነው በሁለቱ መካከል ያለውን ልዩነት ጥርት ባለ ሁኔታ ማየቱ የሚ። የሚባለውን ያህል ቀላል ላይሆን ይችላል። አንደኛው ሌላኛውን የግድ ማስወገድ አለበት ማለት አይደለም። ይሁን እንጂ አንድ ወቅት ላይ ከመንፈሳዊ አገልግሎቱና ከአስተዳደር ስራው የግድ አንዱን መምረጥ ሊኖርበት ይችላል። ሁለቱንም በአንድነት ማከናወን የማይችልበት ደረጃ ላይ ሊደርስ ይችላል። ትልቁ ችግር የሚነሳው እዚህ ላይ ነው። ባለፈው ምዕተ ዓመት መጀመሪያ ላይ ግማሹን የዓለማችንን ክፍል በዳሰሳ ታላቅ መንፈሳዊ መነቃቃት እግዚአብሔር የተጠቀመባቸው ዶክተር አር ኤቶሪ እንዲህ ያለ ሁኔታ ገጥሟቸው እንደነበር አንድ ጸሐፊ እንዲህ በማለት ተናግሯል። እኚህን አገልጋይ ያደመጡ ሁሉ ሰውዬውንና መልእክታቸውን መለየት ችለዋል። መጽሐፍ ቅዱስን ይወዳሉ፣ እውነተኛ የእግዚአብሔር ቃል መሆኑንም በሙሉ ልባቸው ያምናሉ። በታላቅ ቅናትና ተነሳሽነትም ሲሰብኩት ኖረዋል። ከእምነትና ከአቋማቸውም የሚያወላውሉ አልነበሩ። በአንድ ወቅት ከእግዚአብሔር ነቢይነትና የሰዎች መሪ ብቻ ከመሆን አንዱን መምረጥ ነበረባቸው። እሳቸውም የሰዎች መሪ ከመሆን ይልቅ የእግዚአብሔር ነቢይ መሆንን መርጠዋል። የአገልግሎታቸው ስኬት መሰረትም ይኸው ነበር። መንፈሳዊ መሪ ውድቀት ወይም ብቁ ሆኖ ያለ መገኘት ስሜት ሊያድርበት ይችላል። ምንም እንኳ ከፍተኛ መስዋዕትነት የከፈለ ቢሆንም ክርስቶስን በማገልገል ገደብ የለሽ ስኬት ቢያስመዘግብም ወንጌልን ለሌሎች ከሰበከ በኋላ እርሱ ራሱ እንዳይጣል በጳውሎስ ልብ ውስጥ ስጋት ነበር። እንደኛ ቆሮንቶስ 9፡27 ይህ ጳውሎስን ያሳሰበው እንደነበር ሁሉ እንዲህ ያለ መንፈሳዊ ኃላፊነት ይጣለባቸውን ሁሉ ሊያሳስባቸው ይገባል። ከፍተኛ ተግባርን ያከናወነው ብዙ ልምምዶች ያሉት ሰው ቢሆንም ይህ ጳውሎስን በዚሁ ረክቶና ተደላድረው እንዲቀመጥ አላደረገውም። ውድቀት ሆኖ ከመገኘት ውድቅ ሆኖ ከመገኘት ነፃን እንደሚያደርገውም ጨርሶ አላሰበም። የተጣለው የሚለው ቃል አንድ የብረት አይነት ለአንድ ስራ ብቁ መሆኑን ለማረጋገጥ ከተፈተነ በኋላ ብቁ ሆኖ ሳይገኝ ስቀር የታሰበለትን ወይም የታቀደለትን አላማ ባለማሟላት መጣልን ወይም ከጥቅም ውጭ መሆንን ያመለክታል። እዚህ ላይ ጳውሎስ ማሳየት የፈለገው ዋናው ሐሳብ ከውድድሩ በኋላ ሽልማት ወይም ዋጋን ስለማግኘት እንጂ ጨርሶ ከውድድሩ መስክ ስለመገለል አለመሆኑን ከአውዱ ምንባብ መረዳት ይቻላል። ውድድሩ የሚጠይቀውን መስፈርት አሟልቶ ካልተገኘ አሸናፊ ሊሆን ብሎም ሽልማትን መቀበል አይችልም። ጳውሎስ ሁለት ድርሻ እንዳለው አድርጎ ነበር ራሱን የሚመለከተው። በአንድ በኩል ራሱ ተወዳዳሪ ነው። በሌላ በኩል ደግሞ የውድድሩ ሕግና ደንብ ለሌሎች ያስተውል ያስታውቃል፣ ሌሎችን ወደ ውድድሩ ይጋብዛል። ወንጌልን ለሌሎች ከሰበኩ በኋላ ስል ይህንኑ ማለቱ ነው። እንግዲህ የጳውሎስ ትልቁ ስጋት ወደ ውድድሩ ሌሎችን ከመጋበዝ በኋላ ከጋበዘ በኋላ በዚያው መስፈርት ሲመዘን እርሱ ራሱ የተጣለ ወይም ውድቅ ሆኖ እንዳይገኝ ነበር እንዲህ ከሆነ ደግሞ ወንጌልን ለሌሎች ለመስበክ የነበረው ጥሪ በከፍተኛ ደረጃ ውርደቱን አስጉልቶ ከማሳየት ውጭ ምንም አይጠቅመውም ማለት ነው። እዚህ ላይ የሚያነሳው ውድቀት ከስጋ ጋር ተያያዥነት ባለው ሁኔታ ነው። ስለሆነም ስጋውን በስርዓት መግራት ወይም ለስርዓት ማስገዛት በጣም አስፈላጊ ሆኖ አግኝቶታል። ቻርለስ ሆጅ የተባሉ የሥነ መለኮት ምሁር እንደሚሉት በቅዱሳት መጽሐፍት መሠረት ሥጋ የኃጢአትና የኃጢአተኛ ባህሪ ማደሪያ ነው። እዚህ ላይ ጳውሎስ አስገዛዋለሁ የሚለው ስሜታዊ ተፈጥሮውን ብቻ ሳይሆን በልብ ውስጥ ያለውን ኃጢአት ጭምር ነው ብለዋል። ስለዚህ ከእንዲህ አይነቱ ጥፋት ለመዳን ጳውሎስ አካላዊ ባሕሪውን መግዛትና መቆጣጠር እንዳለበት ጭምር እንጂ ክርስቲያናዊ አስተምሮ ትክክለኛነት ወይም የሥነ ምግባር ጥረት የትም ሊያደርሰው እንደማይችል በሚገባ ተረጥቷል ማለት ነው። ልከኛ የሚለው ቃል የሚያመለክተው ራሱን ራስን መግዛትን መግራትንና መቆጣጠርን እንጂ ሥጋን ያለ መጠን በመጨቆንና በሌላ በኩል ደግሞ ሥጋን ልቅ መተውን በተመለከተ ሚዛናዊነትን ስለመጠበቅ ነው። የተለያዩ ምድራዊ ፍላጎቶችን በማሟላት ሥጋው እንዲሰለጠንበት አልፈቀደም። አስገዛዋለሁ የሚለውም ቃል አንድ በጦር ሜዳ ድል ያደረገ መሪ ምርኮን እየነዳ ወደ አገሩ ሲገባ ያለውን ሁኔታ ያመለክታል። አንድ ሰው ይህንን የጳውሎስን አባባል እንዲህ በማለት ተርጉሞታል። በውስጥ ያለውን እንስሳዊ ባህሪ በመግራት ለስርዓት አስገዘዋለሁ፣ እንደ ባሪያ አገዛዋለሁ እንጂ እንደ ጌታ እንዲሰለጥንብኝ አልፈቅድለትም።